ስፖርት ጤና ይስጥልኝ አድማጮች። በቻይና ናንጂንግ ከተማ የዓለም የቤት ውስጥ አትሌቲክስ ፉክክር ኢትዮጵያ፣ ዩናይትድ ስቴትስ እና ኖርዌይን ተከትላ በሦስተኛ ደረጃ አጠናቃለች። በግብፅ የሁለት ለዜሮ ሽንፈት ያስተናገደው የኢትዮጵያ ብሔራዊ የእግር ኳስ ቡድን ከጅቡቲ ጋር ዛሬ ማታ ሞሮኮ ውስጥ ይጋጥማል። በአውሮፓ የኔሽንስ ሊግ እግር ኳስ በግማሽ ፍጻሜው ጀርመን ከፖርቹጋል ሚንሽን አሬና ውስጥ፣ ስፔን ከፈረንሳይ ጋር ደግሞ ሽቱትጋርት አሬና ውስጥ ይጋጥማሉ። ተጨማሪ የስፖርት ዘገባ ይኖረናል። አብራችሁን ቆዩ። በቅድሚያም አትሌቲክስ ናንጂንግ ውስጥ ትናንት በተጠናቀቀው የዓለም የቤት ውስጥ የአትሌቲክስ ፉክክር ኢትዮጵያ ብሪታንያና ጣሊያንን አስከትላ ከዓለም በሶስተኛ ደረጃ አጠናቃለች። ኢትዮጵያ በሜዳሊያ ሰንጠረዥ ከዩናይትድ ስቴትስና ኖርዌይ ቀጥላ በሁለት የወርቅና ሶስት የብር ሜዳሊያዎች የሶስተኛ ደረጃ አግኝታለች። ለኢትዮጵያ ከተገኘው አምስት ሜዳሊያዎች ውስጥ በአትሌት በሪው ኃይሉ ከተገኘው የብር ሜዳሊያ በስተቀር የተቀሩት በአጠቃላይ በሴት አትሌቶቻችን የተገኙ ናቸው። በሴቶች የሶስት 3000 ሜትር ርቀት ፍጻሜ አትሌት ፍሬወይኒ ኃይሉ ድል ተጎናጽፋ የወርቅ ሜዳሊያ ለማጥለቅ የፈጀባት ጊዜ 8 ደቂቃ ከ37 ነጥብ 21 ሰከንድ ነው። ብርቱ ፉክክር በታየበት የ3000 ሜትር የፍጻሜ ሩጫ አሜሪካዊቷ ሼልቢ ሁሊሃን ፍሬወይኒ ኃይሉን በ1 ነጥብ 5 ሰከንድ ተከትላ ሁለተኛ ወጥታለች። የአውስትራሊያዋ ሯጭ ጄሲካ ሁል ከሼልቢ በ2 ማይክሮሰከንድ ተበልጣ ሶስተኛ ወጥታለች። በ1500 ሜትር ርቀትም ሌላኛዋ ኢትዮጵያዊት አትሌት ጉዳፍ ጸጋይ በሶስት ደቂቃ ከ54 ነጥብ 86 ሰከንድ ሮጣ ስታጠናቅቅ ክብር ወሰን ጭምር በመስበር ነበር። የአገሯ ልጅ አትሌት ድርቤ ወልተጂ ከጉዳፍ በ444 ሰከንድ ተከትላ በመግባት የብር ሜዳሊያ አስገኝታለች። ብሪታንያዊቱ አትሌት ጆርጂያ ሁንተር ቤል ሶስተኛ በማጠናቀቅ የናስ ሜዳሊያ ተሸላሚ ሆናለች። በወንዶች የ3000 ሜትር የፍጻሜ ሩጫ ደግሞ ኢትዮጵያዊው አትሌት በሪዮ አረጋዊ 7 ደቂቃ ከ46 ሰከንድ በመሮጥ የብር ሜዳሊያ አስገኝቷል ተደርጓል። ኖርዌያዊው አትሌት ጄኮብ ኢንገር ብሪግስተን በሪሁን ቀድሞ የወርቅ ሜዳሊያ ጥልቀው ከአንድ ሰከንድ ባነሰ 16 ማይክሮ ሰከንድ ለጥቂት ቀድሞ ነው። የአውስትራሊያው ኪ ሮቢንሰን ሶስተኛ ደረጃ ሲያገኝ፣ አንደኛ ከወጣው ኖርዌያዊው አትሌት የተቀደመው በአንድ ሰከንድ ብቻ ነበር። ኢትዮጵያውያኑ አትሌቶች ቢኒያም መሃሪና ጌትነት ዋለ ኤርትራዊው ዳዊት ሳረን ከመሃል አድርገው ዘጠነኛና 11ኛ ደረጃ በመያዝ አጠናቋል። በትናንትናው የ800 ሜትር የሴቶች የፍጻሜ ውድድር አትሌት ንግሥት ጌታቸው ሁለተኛ በመሆን ለኢትዮጵያ ተጨማሪ የብር ሜዳሊያ ያስገኝታለች። የገባችበት 1 ደቂቃ ከ59.63 ሰከንድ የግሏ ምርጥ ሰዓት ሆኖ ተመዝግቧል። የአምና አሸናፊ ጽጌ ድጉማ ስድስተኛ በመሆን አጠናቃለች። የ800 ሜትር ርቀት የፍጻሜ ውድድሩን አንድ ደቂቃ ከ58.40 ሰከንድ በመሮጥ የወርቅ ሜዳሊያ ያጠለቀችው የደቡብ አፍሪቃ ሯጭ ፕሩደንስ ሴኮዲሶ ናት። የፖርቹጋሏ ፓትሪሺያ ሲልቫ በሶስተኛ ደረጃ የናስ ተሸላሚ ሁናል ተገኝታለች በአጠቃላይ የሜዳሊያ ሰንጠረዥ በአንደኛነት ያጠናቀቀችው ዩናይትድ ስቴትስ ናት ስድስት የወርቅ አራት የብርና ስድስት የናስ ሜዳሊያዎች በድምሩ 16 ሜዳሊያዎችን ሰብስባለች። ተከታዩዋ ኖርዌይ በሶስት የወርቅና አንድ የናስ ሜዳሊያ በድምሩ አራት ሜዳሊያዎች የሁለተኛ ደረጃ አግኝታለች። ከአፍሪቃ የሜዳሊያ ሰንጠረዥ ውስጥ መግባት የቻሉት ከኢትዮጵያ በተጨማሪ ደቡብ አፍሪቃና ቡርኪና ፋሶ ብቻ ናቸው። ደቡብ አፍሪቃ በአንድ የወርቅና በአንድ የናስ በድምሩ ሁለት ሜዳሊያዎች 11ኛ ደረጃ አግኝታ አጠናቃለች። ቡርኪና ፋሶ በአንድ ብቸኛ የናስ ሜዳሊያ እንደ ጀርመን ሁሉ የ27ተኛ ደረጃ ይዛ አጠናቃለች። እግር ኳስ ለዓለም ዋንጫ ማጣሪያ ሞሮኮ ውስጥ ከግብፅ ጋር ተጋጥመው ሁለት ለዜሮ የተሸነፉት ዋሊያዎቹ ዛሬ ማታ ዛው ሞሮኮ ውስጥ ከጅቡቲ ጋር ይጋጥማሉ። ግብፅ በ13 ነጥብ ምድቡን ትመራለች። በአርቡ ግጥሚያ ሁለቱን ግቦች የኢትዮጵያ ብሔራዊ ቡድን ላይ ያስቆጠሩት የሊቨርፑል አጥቂ ሞሐመድ ሳላ እና አህመድ ሳይድ ናቸው። እስካሁን በምድቡ እያንዳንዱ ቡድን አምስት ጨዋታዎችን አከናውኗል። ኢትዮጵያ በሶስት ነጥብ አምስተኛ ደረጃ ላይ ናት። ዛሬ የምትገጥማት ጅቡቲ በአንድ ብቸኛ ነጥብ የመጨረሻ ስድስተኛ ደረጃ ላይ ትገኛለች። ሴራሊዮን በሶስተኛ እንዲሁም ጊኒቢሳው በ64 አራተኛ ደረጃ ላይ ይገኛሉ። በአውሮጳ የኔሽንስ ሊግ እግር ኳስ የሩብ ፍጻሜ ፍልሚያ የጀርመን ቡድን ወደ ግማሽ ፍጻሜ አልፏል። ትናንት ማታ በሁለተኛው አጋማሽ በጣሊያን ጫና የተፈጠረበት የጀርመን ቡድን ተጫዋቾች በመጀመሪያው አጋማሽ በመከላከል አስጨንቆ በመጫወትና ኳስ ሲነጠቁ በእልህ ኳሷን አስጥሎ መልሶ በመቆጣጠር ተሳክቶላቸው ነበር። የመጀመሪያው አጋማሽ በጀርመን ቡድን ሶስ ለዜሮ መሪነት መጠናቀቁ በእርግጥም ለጀርመን ተጫዋቾች የሚገባቸው ነበር። ዶርትሙንድ ውስጥ ትናንት በመጀመሪያው አጋማሽ በመከላከልም ሆነ በማጥቃት የጀርመን ቡድን ከረዥም ዘመን በኋላ የተሳካ እንቅስቃሴ ያሳየበት ነበር። በሁለተኛው አጋማሽ ግን አሰልጣኝ ዩሊያን ናግልስማን አምነው እንደተቀበሉት ቡድናቸው በመከላከል ላይ ማተኮሩ ለጥቃት ዳርጎታል። ጣሊያኖች በአንጻሩ ተጠናክረው በማጥቃት ላይ ያተኩረው ነበር ወደ ሜዳ የገቡት ያም ወደ ውጤት ተቀይሮ ጨዋታው ሶስት እኩል ተጠናቅቋል። በደርሶ መልስ ሳይንስ ለአራት ውጤት የጀርመን ቡድን ወደ ግማሽ ፍጻሜ ማለፍ ችሏል። በመጀመሪያው አጋማሽ ጣሊያኖች ላይ ሁለተኛው ግብ የተቆጠረው በተጫዋቾቹ አሳፋሪ ድርጊት ነበር። የ15 ዓመቱ ኳስ አቀባይ ኖኤል ኦርባንያክ ለዮሹዋ ኪሚሽ የማዘምቱን ቶሎ እንዲመታ በፍጥነት ኳስ በማቀበል ሁለተኛዋ ግብ እንድትቆጠር አስተዋጽኦ አድርጓል። ኳስ አቀባዩ ኳሷን ከማቀበሉ ጥቂት ቀደም ሲል የጀርመን ተከላካይ አንቶኒዮ ሩዲገር የአሻማትን ኳስ አጥቂው ቲም ክላይንዲንስት በጭንቅላት ገጭቶ ግብ ጠባቂው ጂያን ሉጂ ዶማ ዶናሩማ በድንቅ ሁኔታ አጨናግፎ ከግቡ ጀርማ ኳሷን ይልካል። ከዚያም ጂያንሉጂ ዶናሩማ የማዕዘን ምት መሰጠቱን ዘንግቶ እንዴት ኳሱን አስመታችሁ በሚል ከተከላካዮች ጋር ለመጨቃጨቅ የግብ ክልሉን ጥሎ ወደፊት ይሄዳል። ከኋላው ያሉትን ዮሹዋ ኬሚሽና ጀማል ጃማል ሙሳይላን አላስተዋለም። በአይን እይታ ብቻ የተግባባው ኳስ አቀባዩ ቶሎ ኳሷን ለዮሹዋ ኬሚሽ ይወረውርለታል። ዮሹዋ ኬሚሽ ለጃማል ግብ ጠባቂውም ተከላካዮችም ከጭቅጭቃቸው ሳይወጡና ሳይነቁ ጃማልም ኳሷን ከመረብ ያሳርፋል። እነ ዶማሩማ ዞር ሲሉ ግብ ተቆጥሯል። የጀማል ሙሳይላ፣ ዮሹዋ ኬሚሽና የኳስ አቀባዩ ኖኤል የጋራ ጥረት የታከለባት ግብ ልትባል ትችላለች። ለቅጽበት ተዘናግተው ጭቅጭቅ ላይ ማተኮራቸው ጣሊያኖችን ጉዳ አድርጓቸዋል። የጀርመን ተጫዋቾች በተለይ ከረፍት በፊት በተገኘው አጋጣሚ የተሰጣቸውን ኃላፊነት በአግባቡ መወጣታቸውን ያስመሰከሩበት ግጥሚያ ነበር። ዮሹዋ ኪሚሽ ከጣሊያን ጋር በነበረው የደርሶ መልስ ግጥሚያ በተቆጠሩት አምስት ግቦች በአጠቃላይ ቀጥተኛ ተሳትፎ አድርጓል። አንዷን በመልሱ ግጥሚያ ትናንት በፍጹም ቅጣት ምት አስቆጥሯል። ከረፍት መልስ የጣሊያን ቡድን ወደ ማጥቃቱ አጫዋቱን ቀይሮ ማስጨነቁም ተሳክቶለ ነበር። የሌሮይ ሳኔ ስህተት ሰበቡም ይኸው አስጨንቆ የመጫወት ስልት ውጤት ነበር። ሌሮይ ሳኔ በቀኝ ክንፍ ጫና ሲበዛበት ኳሷን ባልተመጠነ ሁኔታ ወደ መሃል ለዮሹዋ ኪሚሽ ይልካል። ሆኖም ኳሷ የጣሊያን አጥቂ ሞይሴ ኪን እግር ላይ ታርፋለች። በዚያም ሞይሴ ለጣሊያን አስቆጥሮ ቡድኑ ተስፋ እንዲሰንቅ አድርጓል። ሁለተኛውንም ይኸው ጸጉረ ጉድሩ ሞይሴ ኪን አስቆጥሯል። ጀርመን ላይ ሁለተኛው ግብ ሲቆጠርም የመጨረሻው ተከላካይ ታህ ወደፊት ከመውጣት ይልቅ ወደኋላ እያፈገፈገ ለመከላከል መሞከሩ ግቡ እንዲቆጠር አድርጓል። የማታ ማታ የጣሊያን ቡድን ሶስት እኩል ቢወጣም በደርሶ መልስ ግን ጀርመን ወደ ግማሽ ፍጻሜው አልፏል። ትናንት በነበሩ የኔሽንስ ሊግ ግጥሚያዎች ፖርቹጋል ከዴንማርክ ጋር ተጫውታለች። የአርባ ዓመቱ ክርስቲያኖ ሮናልዶ የተገኘችውን ፍጹም ቅጣት ምት ለግብ ጠባቂው አስታቅፎታል። ሆኖም ሰላሳ ስምንተኛው ደቂቃ ላይ ብሩኖ ፈርናንዴሽ በግራ በኩል ያሻማትን ኳስ ክርስቲያኖ በጭንቅላት ሊገጽ ሲል የዴንማርኩ ተከላካይ ዮዋሂም አንደርሰን ኳሷን አጨናግፋለሁ ብሎ በ كذا مروا الي በጭንቅላት ገጭቶ አሳርፏል ሰባ ሁለተኛው ደቂቃ ላይ ክርስቲያኖ ሮናልዶ ፖርቹጋል ሁለት ለአንድ እንድትመራ ያደረገውን ግብ ከማዕዘኑ በቀኝ በኩል ሰውነቱን አጠማዞ በድንቅ ሁኔታ አስቆጥሯል ሰባ ስድስተኛው ደቂቃ ላይ ክርስቲያን ኤሪክሰን ዴንማርክን ሁለት እኩል ያደረገችውን ግብ አስቆጥሯል መደበኛው ዘጠና ደቂቃ ሶስት ለሁለት ቢጠናቀቅም በደርሶ መልስ ውጤት ሶስት እኩል በመሆኑ ጨዋታው እንዲራዘም ደቂቃ ተጨምሯል በተራዘመው ጨዋታ ፖርቹጋል ዴንማርክን አምስት ለሁለት ድል አድርጋ ወደ ግማሽ ፍጽ አልፋለች በግማሽ ፍጻሜው ከጀርመን ጋር ትጋጥማለች ስፔን ከኔዘርላንድ በደርሶ መልስ ግጥሚያው ሶስት እኩል ተጠናቆ በመለየ ዓመት ስፔን ኔዘርላንድን አምስት ለአራት በአጠቃላይ ስምንት ለሰባት ድል አድርጓል የ16 ዓመቱ ላሚን ጃማል ለስፔን ሦስተኛዋን ወሳኝ ግብ አስቆጥሯል ፈረንሳይ ክሮሽያን በመልሱ ጨዋታ በኦሊሴ እና ኦስማን ዴምቤሌ ግቦች ሁለት ለዜሮ ብታሸንፍም በደርሶ መልስ ሁለት ለሁለት በመጠናቀቁ ጨዋታው እንዲራዘም ተደርጓል በተራዘመው ጨዋታ አሸናፊውን መለየት ሊያስፋ ለመቻሉም በመለየ ዓመት ፈረንሳይ ክሮሽያን አምስት ለአራት አሸንፋለች። የመኪና እሽቅድምድም በሻንጋይ የቻይና ግራንድ ፕሪ የፎርሙላ አንድ እሽቅድምድም የማክላረን አሽከርካሪዎች አንደኛና ሁለተኛ ወጥቷል። በትናንቱ እሽቅድምድም ኦስካር ፒያስትሪ አንደኛ በመውጣት 25 ነጥብ ሲያገኝ የቡድን አጋሩ ላንዶ ኖሪስ ሁለተኛ በመውጣት 18 ነጥብ አግኝቷል። የመርሴዲሱ ጆርጅ ሩሴል በትናንቱም ውድድር እንዳለፈው እሽቅድምድም ሶስተኛ ደረጃ አግኝቶ 15 ነጥብ ይዟል። በአራተኛነት ያጠናቀቀው የሬድቡል አሽከርካሪው ማክስ ፍርሽታፕን 12 ነጥብ አግኝቷል። አድማጮች የስፖርት ጥንቅናችን በዚሁ ይጠናቀቃል። ማንተጋፍቶት ስለሽነኝ አስተያየት ጥቆማቸኋይለን መልካም ጊዜ። ጤና ይስጥልኝ።